Four. ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። አጀማመሩ ላይ ዘንድሮማ የሚደርስበት የለም የተባለለት ሊቨርፑል ለቡድኑ ደጋፊዎች እጅግ አስደንጋጭ በሆነ ሁኔታ ተደጋጋሚ ሽንፈቶችን አስተናግዷል። አርሰናል፣ ማንቸስተር ሲቲ፣ ቸልሲ እና ማንቸስተር ዩናይትድ በድል ግስጋሴ ላይ ይገኛሉ። የስፔን ላሊጋ አንዳንድ ጨዋታዎችን ከስፔን ውጭ ባሉ ሀገራት ለማድረግ የተጀመረው እቅድ የተጫዋቾች ብርቱ ተቃውሞ ደርሶበታል። ኢትዮጵያውያን አትሌቶች እንደተለመደው በተለያዩ ውድድሮች ድል ቀንቷቸዋል። አብራች costume. በቅድሚያም አትሌቲክስ ስሎቬኒያ ዋና ከተማ ሉብሊያና ውስጥ ትናንት በተከናወነው 29ኛው የሉብሊያና የማራቶን ሩጫ ፉክክር ኢትዮጵያውያን አትሌቶች በሁለቱም ፆታ አሸንፏል። በወንዶች ፉክክር አትሌት ሀፍታሙ አባዲ ገብረ ስላሴ 2 ሰዓት ከ6 ደቂቃ ከ52 ሰከንድ ሮጦ አንደኛ ወጥቷል። ሌላኛው ኢትዮጵያዊ አትሌት ከማል ሁሴን ኬንያዊው ኮሊንስ ኪፕኩሩይ ኪፕኮሪርን ተከትሎ ሶስተኛ ደረጃ አግኝቷል። በሴቶች ፉክክር ደግሞ ኢትዮጵያዊቱ አትሌት ትዕግስት ገዛኸኝ 2 ሰዓት ከ22 ደቂቃ ከ46 ሰከንድ በአንደኛነት ለድል በቅታለች። በጃፓን ቶኪዮ የግማሽ ማራቶን ውድድር አትሌት ሰለሞን ባረጋ ርቀቱን አንድ ሰዓት ከአንድ ደቂቃ ከ21 ሰከንድ በማጠናቀቅ አሸናፊ ሆኗል። በሴቶች ፉክክር አትሌት መስከረም ማሞ ሶስተኛ ደረጃ ይዛለች። በአምስተርዳም ማራቶንም ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በሴቶች ፉክክር የግል ምርጥ ሰዓቷን በማስመዝገብ አትሌት አይናለም ደስታ ሁለት ሰዓት ከ17 ደቂቃ ከ37 ሰከንድ በመሮጥ አሸንፋለች። አትሌት ብርቱካን ወልዴ ሁለተኛ ስትወጣ አትሌት መቅደስ ሽመልስ ሶስተኛ ደረጃ አግኝታለች። ኬንያውያን አትሌት ጄፍሪ ኪፕቹምባ ባሸነፈበት የወንዶች ፉክክር የባለፈው ዓመት አሸናፊ የነበረው አትሌት ጸጋዬ ጌታቸው በዘንድሮ ውድድር ሁለተኛ ደረጃ ይዞ አጠናቋል። ሞቃታማ፣ ነፋሻማ እንዲሁም ወበቃማ በነበረው የቶሮንቶ ዋተር ፍሮንት ማራቶን ኢትዮጵያዊቷ አትሌት ሹሬ ደምሴ አሸንፋለች። የሮጠችበት 2 ሰዓት ከ21 ደቂቃ ከ3 ሰከንድም የቦታው ሁለተኛው ፈጣን ሰዓት ተብሎላታል። በወንዶች ተመሳሳይ ፉክክር ኬንያውያን ኢትዮጵያውያንን በልጠው ከአንደኛ እስከ ሶስተኛ ደረጃ አግኝተዋል። እግር ኳስ ሞሮኮ ዕድሜያቸው ከ20 ዓመት በታች የዓለም እግር ኳስ ዋንጫ አሸናፊ ሆነች። ቺሊ ውስጥ በተከናወነው የዘንድሮ ፍጻሜ አፍሪቃዊቷ ሀገር ዋንጫውን የወሰደችው የአርጀንቲና ቡድንን ሁለት ለዜሮ አሸንፋ ነው። እንደምታሸንፍ በብዙዎች ዘንድ ግምት ተሰጥቷት የነበረችው አርጀንቲና ላይ ሁለቱን ግቦች ለሞሮኮ ያስቆጠረው ያሲር ዛቢሪ ነው። ሞሮኮ ከ16 ዓመት በፊት ዋንጫ ወሰደችው ጋናን ተከትላ እድሜያቸው ከ20 ዓመት በታች የዓለም እግር ኳስ ዋንጫን በመውሰድ ሁለተኛዋ አፍሪቃዊ አገር ሆናለች። ኮሎምቢያ ከ22 ዓመታት ወዲህ ለደረጃ በመብቃት በሶስተኛነት የነሐስ ሜዳሊያ አጥልቃለች። ኮሎምቢያ ሶስተኛ ወጣችው። ጨዋታው በተጀመረ ሁለተኛው ደቂቃ ላይ በኦስካር ፒያሪ ፈረንሳይን አንድ ለዜሮ በማሸነፍ ነው። በኢትዮጵያ ፕሪምየር ሊግ አንደኛ ሳምንት ጨዋታ ፈረሰኞቹ ማለትም ቅዱስ ጊዮርጊስ የኢትዮጵያ ቡናን አንድ ለዜሮ አሸንፏል። ትናንት በአዲስ አበባ ስታዲየም በተደረገው የከተማይቱ ሁለት ቡድኖች ወይም ደርቢ ግጥሚያ የማሸነፊያዋን ግብ በ66ኛው ደቂቃ ላይ ከመረብ ያሳረፈው አቤል ያለው ነው። የሻምፒዮንስ ሊግ ነገና ከነገ በስቲያ 18 የሻምፒዮንስ ሊግ ጨዋታዎች እንዲሁም ሐሙስ 18 የአውሮፓ ሊግ የእግር ኳስ ግጥሚያ ግጥሚያዎች ይኖራሉ። ከአውሮፓ ሻምፒዮንስ ሊግ ግጥሚያዎች መካከል የስፔኑ ሪያል ማድሪድ ከጣሊያኑ ጁቬንቱስ ጋር የሚያደርጉት ይጠበቃል። ከሁለቱ ኃያላን ቡድኖች አንድ ቀን ቀደም ብሎ ማክሰኞ ዕለት ደግሞ ሌላኛው የስፔን ቡድን ባርሴሎና ከግሪኩ ኦሎምፒያኮስ ጋር ይፋለማል። ይህንንም ጨዋታ በርካታ የእግር ኳስ አፍቃሪዎች በልዩ ሁኔታ የሚጠብቁት ነው። የእንግሊዙ አርሰናል ነገ ማታ የስፔኑ አትሌቲኮ ማድሪድን ያስተናግዳል። የነገው ጨዋታ ለአርሰናል የፕሪምየር ሊግ ግስጋሴ በእጃ ዙር የተለየ መሰረት የሚጥል ግጥሚያ ነው። በሻምፒዮንስ ሊጉ የጀርመኑ አይንትራክት ፍራንክፉርትን ረቡለት የሚገጥመው ሊቨርፑል አቋሙ እጅግ መዋዠቅ ተስተውሎበታል። የዘንድሮ ሽንፈቱ በሻምፒዮንስ ሊጉ የጀመረው ሊቨርፑል በእንግሊዝ ፕሪሚየር ሊግም ተደጋጋሚ ሽንፈቶችን እያስተናገደ ነው። ሊቨርፑል ዘንድሮ ያደረጋቸውን አራት ተከታታይ ጨዋታዎች ተሸንፏል። እንዲህ አራት ሽንፈት በተከታታይ ሲደርስበትም ከ11 ዓመታት ወዲህ ይህ የመጀመሪያው ነው። ሊቨርፑልን ጉድ የሰራው ማንቸስተር ዩናይትድ፣ ካሜሩናዊው አጥቂ ብሪያን ምቤኡም ከባለፈው ናሲዮር ወዲህ የመጀመሪያ ግቡን ሊቨርፑልን በሜዳው ሁለት ለአንድ ባሸነፉበት ግጥሚያ አስቆጥሯል። በትናንቱ የሁለት ለአንድ ድል ብሪያን ከአይቮሪኮስቱ የክንፍ መስመር አስጨናቂ ተጫዋች አማድ ዲያሎ የተላከለትን ኳስ ተቀብሎ ከመረብ ያሳረፈው የሊቨርፑል ዋና ተከላካይ ቪርጂል ፋንጂክን አልፎ ነበር። በአንፊልድ ሜዳ በሊቨርፑል ደጋፊዎች ፊት መላ ሊቨርፑልን ኩም ያደረገውም ጨዋታው በተጀመረ ስልሳ አንደኛው ሰከንድ ላይ ነበር። የሊቨርፑል የቀድሞ ተከላካይ፣ የወቅቱ የስፖርት ተንታኝ ጂሚ ካራገር የሊቨርፑል አጥቂ መሐመድ ሳላህ ተቀያሪ መሆን ነበረበት ሲል አሰልጣኙን ወቅሷል የ33 ዓመቱ ግብፃዊ አጥቂ ትናንት ከግብ ጠባቂ ፊት ለፊት ያገኘውን ግብ መሆን የሚችል ኳስ አምክኗል ጂሚ ካራ ጋር የሞሐመድ ሳል አቋም ስለዋዠቀ በቀጣይ ግጥሚያዎች ተቀያሪ መሆን አለበት ብሏል ሊቨርፑል በሻምፒዮንስ ሊጉ በጋላታ ሰራይ በፕሪሚየር ሊጉ በቼልሲ ክሪስታል ፓላስ እንዲሁም ትናንት ከዋነኛ ተቀናቃኞቹ በአንዱ በማንቸስተር ዩናይትድ መሸነፉ በደጋፊዎች ዘንድ ብርቱ ቁጣ ጭሯል። የስፖርት ተንታኞች ያለፈው የተጫዋቾች ዝውውር ከመጠናቀቁ በፊት 600 ሚሊዮን ዶላር ካፈሰሰው ሊቨርፑል ይህ አይጠበቅም ብሏል። በዘንድሮ የጨዋታ ዘመን የመጀመሪያ ሳምንት ተከታታይ ድል እጅግ ሲወደሱ የነበሩት አሰልጣኝ አርኔ ስሎት ላይም ነቀፌታው እየበረታ ነው። የሊቨርፑል አሰልጣኝ ትናንት ቡድኑ አሉኝ ሲል የሚመካባቸውን አጥቂዎች በአጠቃላይ ከተቀያሪውን ብር አስነስተው ቢያሰልፉም መራር የሽንፈትን ጽዋ ከመጎንጨት ግን ምንም የቀየረላቸው ነገር የለም። ጂሚ ካራ ጋር ለሊቨርፑል አሰልጣኝ ምክር አለውም የአጥቂ መስመራቸውን በዋናነት በአሌክሳንደር ኢሳቅና በፍሎሪያን ቪርትስ እንዲመሰርቱም በከፍተኛ ወጪ ወደ ቡድኑ የመጡት እነዚህ ሁለት አጥቂዎች እስካሁን በአብዛኛው በተደጋጋሚ ጊዜያት ከተቀያሪ ወንበር እየተነሱ ነው የሚሰለፉት። አሰልጣኙ ሌላኛው አስጨናቂ አጥቂ ኢኪቴኬም አለላቸው፣ መላው ግን የጠፋቸው ይመስላል። ሊቨርፑል እስካሁን ባደረጋቸው ስምንት ግጥሚያዎች እንደ ቦመስ 15 ነጥብ ተመሳሳይ የግብ ክፍያ ሰብስቦ በሶስተኛ ደረጃ ላይ ይንቧቸራል። ከመሪው አርሰናልም በአራት ነጥብ ይበለጣል። በአንጻሩ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሬም በትናንቱ ድል እጅግ ተወድሷል። ከዘጠኝ ዓመታት ወዲህ ቡድናቸው በአንፊልድ ሜዳ ላይ ድል ሲቀዳጅ የመጀመሪያው በመሆኑም ለረዥም ጊዜ ሲሰቃይ ለነበረው ደጋፊ ታላቅ እፎይታ ብለውታል። የትናንቱን ወሳኝ ድል አሰልጣኝ ሩበን አሞሪም ቡድኑን ከተረከቡ ከአንድ ዓመት ግድም ወዲህ ማንቸስተር ዩናይትድ በተከታታይ ግጥሚያዎች የማሸነፍ ወኔውና ብቃቱ ተመልሷል። ሆኖም ፖርቹጋላዊው አሰልጣኝ ቡድናቸው በዚህ የጨዋታ ዘመን ሌላ ማድረግ መቻሉ የሚረጋገጥበት ገና መሆኑን ጠቁም አድርጓል። ያን የሚያረጋግጡትም በሚቀጥለው ሳምንት ብራይተን ኦልትራፎርድን ሲጎበኝ ተጫዋቾቻቸው በሚያሳዩት ብቃት መሆኑን ገልጧል። የትናንቱ ድል ከሊቨርፑል በሁለት ነጥብ ብቻ ርቀው ወደ ዘጠነኛ ደረጃ ከፍ እንዲሉ አስችሏቸዋል። በቀጣይ ጨዋታዎች ምናልባትም ይበልጥ ወደ ላይ ከፍ ሊሉም ይችሉ ይሆናል። ቅዳሜ ዕለት ፉልሃምን በሜዳው ገጥሞ በሊያንድሮ ትሮሳድ ብቸኛ ግብ 1 ለ0 ያሸነፈው አርሰናል መሪነቱን ማስጠበቅ ችሏል። ተከታዩ ማንቸስተር ሲቲ በኖርዌዩ ግብ አዳኝ ኤርሊንግ ሆላንድ ሁለት ግቦች ኤቨርተንን ሁለት ለ0 ጉድ አድርጓል። ማንቸስተር ሲቲ በሻምፒዮንስ ሊጉ ደግሞ ነገማታ ከቪላ ሪያል እንዲሁም በፕሪምየር ሊጉ እሁድ ዕለት ከአስቶን ቪላ ጋር ይጋጠማል። ማንቸስተር ሲቲ በፕሪምየር ሊጉ ከመሪው አርሰናል በ3 ነጥብ ተበልጦ በ16 ነጥብ የሁለተኛ ደረጃ ላይ ይገኛል በጀርመን ቡንደስሊጋ መሪው ባየር ሚኒሽን ትናንት ቦሩሲያ ዶርትሙንድን ሁለት ለአንድ ያሸነፈበትን ጨምሮ በሰበሰበው 21 ነጥብ እየመራ ነው ኤርቤ ላይፕሲች በ16 ይከተላል ሽቱትጋርት በ15 ነጥብ ሶስተኛ ቦሩሲያ ዶርትሙንድ በ14 አራተኛ ደረጃ ላይ ሰፍሯል። በስፔን ላሊጋ ባርሴሎናና ቪላሪያል ከዛሬ ሁለት ወራት በኋላ የሚያደርጉት ጨዋታ ከዩናይትድ ስቴትስ ሚያሚ እንዲሆን መወሰኑን በመቃወም የተለያዩ ቡድኖች ተጫዋቾች በዝምታ ተቃውሟል። ላሊጋው የተጫዋቾችን ተቃውሞ ችላ በማለት የእግር ኳስ አሰራጭ የቴሌቪዥን ጣቢያዎች ተቃውሞውን እንዳያሳዩ አዟል። ቢያንስ እስካሁን ባርሴሎናና ቪላሪያል ተቃውሟቸውን አልገለጡም ያለው ላሊጋ በእቅዱ እንደሚ ገፋበት አሳውቋል። የመኪና እሽቅድድም በዩናይትድ ስቴትስ ግራንድ ፕሪ የፎርሙላ አንድ የመኪና እሽቅድድም የሬድቡል አሽከርካሪ ማክስ ፈርስታፐን ትናንት አሸናፊ ሆኗል። የማክላረኑ ላንዶ ኖሪስ እንዲሁም የፌራሪው ሻርል ሌክሌርክ የሁለተኛና ና የሶስተኛ ደረጃ አግኝቷል። ዘንድሮ በፌራሪ ተሽከርካሪ የሚፎካከረው ሌዊስ ሀሚልተን አራተኛ ወጥቷል። አድማጮች የስፖርት ጥንቅናችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ። አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።